ሰላም ጤና ስጥልኝ፣ አድማጭ ተመልካቾቻችን። የጋቢና ቪኦኤ የሐሙስ ምሽት መርሃ ግብር ከአሜሪካ ድምፅ ዋሽንግተን ዲሲ ጀመረ። ለምሽቱ ከያዝናቸው ናቸው ጥንቅሮች መካከል ጥቂቶቹን እናስታውቃችሁ። ለምሽቱ ቀዳሚ እያደረግነው በኬንያ ያሉ ወጣት እስረኛ ስደተኞች ወደ ሀገራቸውን መመለሳቸው ነው። ኢኮኖሚያዊ ድጋፎች እንደ ማንኛውም ዜጋ ከስራ እድል ፈጠራ ጋር በመቀናኘት የኪሎ ስልጠናዎች ከቴክኒክና ሙያ ጋር በመቀናኘት ለመስጠት ያው መረጃቸው ለሚመለከተው አካል ያስተላልፈናል። ህይወታቸውን ለመቀየር ተስፋ አድርገው ከተሰደዱት ስደተኞች መካከል አንዱን ነበረ የሰማችሁት። በምሽቱ ስለቆይታቸው ቆይታቸው ስለ ስደት ህይወታቸው ያጋሩናል። በሌላ ርዕስ ደግሞ በአዲስ አበባ ዩኒቨርሲቲ ከሰሞኑ የተፈጠረው ሁከትና የትምህርት መስተጓጎል ምን ይመስላል? ምን አይነት እልባት አገኘ? የሚል መሰናዶንም ይዘናል። ሌሎች ጥንቅሮችም ይኖሩናል። መሰናዶውን በመምራት ኤደን ገረመው፣ በምስልና ድምጽ ቅንብሩ ንጉሱ ታምሬ ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር በመሆን አብረናችሁ የምንዘልቅ ይሆናል እናንተም አብራችሁ እንድታመሹ በአክብሮት እየጋበዝን መርሃ ግብሮቻችንን ከመጀመራችን በፊት ስመኝሽ የቆየ አጫጭር ዜናዎችን ታሰማችኋለች። አመሰግናለሁ ኤደን። ራሽያ በዩክሬን ያደረገችውን ወረራ ተከትሎ ናይጄሪያ በዩክሬን ይኖሩ የነበሩ ቢያንስ 1800 ዜጎቿን ብታስወጣም 80 የሚሆኑ ናይጄሪያኖች በስተደቡብ ከሚገኘው ኬርሳን ከተማ መውጣት እንዳልቻሉ ተገልጿል። ከተማዋ በራሽያ ቁጥጥር ስር የዋለች ሲሆን ተማሪዎቹ የናይጄሪያ መንግስት እንዲረዳቸው በዚህ ሳምንት ጥሪ አስተላልፈዋል። ራሽያ ከተማውን ከተቆጣጠረችበት የካቴት 24 ቀን አንስቶ ተማሪዎቹ ከምድር በታች በሚገኙ የቦምብ መጠለያዎች ውስጥ የሚገኙ ሲሆን የኢንተርኔትና የጋዝ አገልግሎት መቋረጡን እንዲሁም ምግብ እያለቀባቸው መሆኑን ተናግረዋል። በኬርሳን ከሚገኝ የባህር መርከብ ማሰልጠኛ ትምህርት ቤት የተመረቀ አንድ ተማሪ በትዊተር ገጹ ባስተላለፈው መልእክት ተማሪዎቹ ከከተማዋ ለመውጣት ሲሞክሩ የራሽያ ወታደሮች እንደመለስዋቸው ገልጿል። በደቡብ ዩክሬን በባህር ዳርቻ አጠገብ የምትገኘው ኬርሳን ከተማ በራሽያ ቁጥጥር ስር ከወደቁ የመጀመሪያ ከተሞች መካከል አንዷ ስትሆን ከከተማዋ መውጣት ያልቻሉ ከ150 በላይ አፍሪካኖች እንዳሉ ዘግቧል። በዩጋንዳ ኖርማን ቱሙሂቢቢሴ የተሰኘ አንድ ታዋቂ ደራሲ ደራሲና ቢኦብሬ ብሬ ፋሪዳ የተባለ የዲጂታል ቴሌቪዥን ጋዜጠኛ ከሐሙስ ዕለት ጀምሮ መታሰራቸውን ጠበቃቸው አስታውቀዋል። በካምፓላ በሚገኝ ፍርድ ቤት ክስ መመስረቱን ተከትሎ ለመጪው ቀናትም በእስር ላይ ሊቆዩ እንደሚችሉ ተናግረዋል። ቱምሂ ቢቢሲ እና ፋሪዳህን ወክለው በፍርድ ቤት እየተከራከሩ የሚገኙት ጠበቃ ጆፈሪ ቱሪያ ሙሲማ ለአሜሪካ ድምፅ ሲያስረዱ ከተመሰረተባቸው ሁለት ክስ አንደኛው ፕሬዚዳንቱን ያላግባብ መከታተልና የኮሚኒኬሽን ጥቃት ማድረስ የሚል ነው። ጠበቃቸው አክለው ሁለቱም ለቀረበባቸው ክስ ጥፋተኛ ለመሆናቸውን ማስረዳታቸውን ሆኖም በእስር ላይ ማሰቃየት የተፈጸመባቸው እንደሚመስሉ ተናግረዋል። ከቅርብ ጊዜ ወዲህ ዩጋንዳ በመንግስቱ ላይ ጠንካራ ትችት የሚሰነዝሩና በተለይ በፕሬዝዳንቱና ቤተሰባቸው ላይ ትኩረት የሚያደርጉ ጸሐፊዎችን በማሰር ትችት እየቀረበባት ነው። አንድ የተባበሩት መንግስታት ድርጅት ከፍተኛ ባለስልጣን በአሁኑ ወቅት በሊቢያ ያለው የፖለቲካ ፍጥጫ በአንድ ሀገር ውስጥ ሁለት መንግስት እንዲፈጠር ሊያደርግና ወደ አለመረጋጋት ሊያመራ እንደሚችል አስጠንቅቀዋል። በሊቢያ በታህሳስ ሊካሄድ ታስቦ የነበረው የፕሬዝዳንትና የፓርላማ ምርጫ በምርጫ ህጉና በእጩዎች ዙሪያ በተፈጠረ አለመግባባት ከተራዘመ ወዲህ የፖለቲካ አለመረጋጋቱ እንዳዲስ አገርሽቷል። ወደ ሶስት ሚሊዮን የሚጠጉ ሊቢያውያን በምርጫ ምርጫው የተመዘገቡ ቢሆንም የተባበሩት መንግስታት ድርጅት የፖለቲካ ሹም የሆኑት ሮዝማሪ ዲ ካርሎ ለጸጥታው ምክር ቤት ቀርበው እንዳስረዱት ሁኔታው በዚህ ከቀጠለ በሊቢያ ሁከት ሊነሳና የታሰበው ምርጫ ላይካሄድ ይችላል። ፌስቡክን የሚያስተዳድረው ሜታ የተሰኘው ኩባንያ በቅርቡ ምርጫ በሚካሄድበት አውስትራሊያ የሚገኙ የፖለቲካ ተወዳዳሪዎችን በመረጃ መረብ ጥቃት ዙሪያ እንዲሁም ተጽዕኖ ፈጣሪዎችን ሀሰተኛ መረጃዎችን መዋጋት እንደሚያሰለጥን አስታውቋል። አውስትራሊያ በዚህ ዓመት ግንቦት ወር ላይ የምታካሄደውን ምርጫ መቼ እንደሚካሄድ ቀን ባትቆርጥም ከዚህ ቀደም በሁሉም የመንግስት ኃላፊዎችና ፓርቲዎች ላይ የተሞከሩ የውጭ ጣልቃ ገብነቶች ከፍተኛ ስጋት ፈጥረዋል ተናግረዋል። ግዙፉ የማህበራዊ ሚዲያ ኩባንያ በአውስትራሊያ መረጃ እንዲያጣራ ለአንድ ዩኒቨርሲቲ ኃላፊነት የሰጠ ሲሆን ከምርጫ ጋር የተያያዙ ማስታወቂያዎችን የሚከፍሉ ሁሉ ትክክለኛ ስማቸውን እንዲጠቀሙ የሚያስገድድ መሆኑን አሳውቋል። ምርጫ ነክ ማስታወቂያዎችን ማውጣት የሚፈልጉም የመንግስት መታወቂያና የገንዘብ ምንጫቸውን የሚያሳይ ማስረጃ እንደሚጠየቁም ሜታ ጨምሮ አስታውቋል። አድማጮች ለሰዓቱ የያዝናቸው ዜናዎች ዜናዎችን ይመስላሉ። አዘጋጆች ያቀረብኩላችሁ ስመኝሽ የቆየ ነኝ። ከቀሪዎቹ የጋቢና መሰናዶዎች ጋር መልካም ቆይታ። አመሰግናለሁ ኤደ የጋቢና ቪኦኤ የሐሙስ ምሽት መጋቢት 8 2014 ዓም የሬዲዮ በቴሌቪዥን መሰናዶ ይቀጥላል። ዝግጅቶቻችንን በኢትዮ ሳት ሳተላይት ላይ እንዲሁም ደግሞ በቪኦኤ አምሃሪክ ፌስቡክ ገጽ ላይና ድረ ገጽ ላይ እንድትከታተሉ በአክብሮት እንጋብዛለን። ለዕለቱ ወደያዝናቸው ዘገባዎች እንሻገር። ሕይወታቸውን ለመለወጥ ተስፋ አድርገው በኬንያ ተሰደው የነበሩ ወጣቶች በእስር ላይ ከቆዩ በኋላ በሞያሌ በኩል ወደ ሀገራቸው እየተመለሱ ይገኛሉ። ዮናታን ዘብዴዎስ ዝርዝር አለው። ከሰሞኑ ከስደት ከተመለሱት ውስጥ የሀዲያ ዞን ነዋሪ የሆነው ወጣት ሲሞን መለስ አንዱ ነው። ሰላሳ ሶስት ዓመቱ ሲሆን የተሰደደበት ዋነኛው ምክንያት ስራ ማጣት መሆኑን በስልክ ለቪኦኤ ተናግሯል። አገሬ በቃ ሚንሰራ ነገር ስለሌለኝ ነው። ሚንሰራ ስራ ብር ምናምን በቃ ስለሌለኝ ነው። አወጣ ነው ሰርተን እንለወጣለን ብለን ስለዛ ነው የወጣሁት። ግን አልተሳካም። ህይወቴ እንደተረፈኝ ጌታ ነው መስግናለሁ እንጂ። በኬንያ አድርጎ ደቡብ አፍሪካ ለመድረስ ያለመው እቅዱ ብዙ ዋጋ እንዳስከፍለውና ለቀናት በጣም አስፈሪ ያለውን ጫካ በእግር መጓዝና ማቋረጥ እንደነበረበት ተናግሮ በከንቱ መልፋቱ እንዳሳዘነውም ገልጿል። በእግር ነው የምንጓዘው፣ በዛ ላይ ስለምባል ጫካ ሁሉም በእግር አንድ ሳምንት እንጓዛለን። ከዛ በኋላ በመኪና ወስዶ በራውስጥ ማተማሪያ ያረዳለን በጉዞ በእግር እሱንም ጨምሮ በጓደኞቹ ላይ በስደት ወቅት የምግብ እጦትን ጨምሮ የሰብአዊ መብቶች ጥሰት እንደተፈጸመባቸው ገልጦ ወንድሙ 5 ሺህ ብር ከፍሎ የተፈረደበትን የእስር ጊዜ ሳይጨርስ መውጣቱና ስደት በስቃይ የተሞላ አማራጭ መሆኑን በአውቅ ኖሮ አልሰደድም ነበር ሲል ተጸጽቷል። ከእኔ ጋር በአንድ እስር ቤት የታጎሩ ከሰላሳ በላይ ኢትዮጵያዊ ስደተኞች የተለያዩ ችግሮች እንደደረሰባቸውም ገልጿል። ከባድ ነው፣ በጣም ከባድ ነው። እኔ እንደዚህ ከቤት አልወጣም ነበረ፣ ግን እንደዚህ ይሆናል ብዬ እኔ አሁን ከባድ ነው፣ ግን መንገዱ ከዚህ በፊት እንደዚህ ይሆን ማወቅ ማለት ነው ቤት አልወጣም፣ ግን ሳላውቅ በጣም ከባድ ነው። በብዙ ሺዎች የሚቆጠሩ ኢትዮጵያውያን አሁንም በእስር ቤቶች በተጎሳቆለ ሁኔታ እንደሚገኙ ተናግረው ስደት ብዙ ዋጋ የሚያስከፍል ምርጫ መሆኑን ወጣቶች ማወቅ አለባቸውም ብሏል። በኬንያ ያሉ ስደተኞች ወደ አገራቸው የሚመለስ ፍላጎት እንዳላቸውም ጠቁሟል። ከስልጤ ዞን ዳሎቻ ወረዳ ተሰዶ ናይሮቢ እንደነበረ ኋላም መታሰሩን የተናገረው መሐመድ ቡርቡቆ በደላሎች ተታሎ መሰደዱን ተናግሯል። ትንሽ የማይባል ገንዘብ በከንቱ እንደከሰልም ገልጿል። እንደ ሌላ ደግሞ ወደ መቶ ሶሳ አመት ሊፋች ደ ተበልተናል። እዛ ያለው እያረንዲ እያረንዲ መንገድ ያለን እያለ ብሩን ከሰጣ ነው በኋላ በቃ ሸሽብን፣ እሱ አሁን ወደ ኡጋንዳ ገብቷል። ይህንን ሁሉ ገንዘብ መክፈል እየቻለ ለምን ስደት እንደመረጠ ተጠይቆ ይህንን ብሏል። ያው ከተሳ ከእዛ ብንሄድ እዛ ብንሄድ ስራ እናጠም ስራ ይንከላለን፣ ምንዛሬም ይሻላል። አሁን እዚ መጠናል። እርሻ ከደረሰ ማረፍ እንጂ ሌላ መፍት የለንም። ለወጣቶች እዚህ የሆነ ድርጅት ኖሮ ስራ ቢሰጣቸው አሪፍ ነበር። አሁን ስራ ስለሌለ ነው ዝም ብሎ ነው የተከራተት ነው የገጠመውን ምንግል ተናግሮ ወደ አገር በመመለሱ ደስተኛ ቢሆንም ያለ ስራ መቀመጥና በዚህ ዕድሜ በሌሎች ሰዎች ላይ ትገኛ መሆኑ እንደሚያበሳቸው ገልጧል። ከዓመታት እስራት በኋላ ወደ አገራቸው በመመለሳቸው እድለኛ መሆናቸውን የተናገሩ ስደተኞች በሺዎች የሚቆጠሩ ኢትዮጵያውያን በኬንያ እስር ቤቶች እንደሚገኙና እየተጎሳቁሉ እንዳሉም ተናግሯል። የነበርነው ሁኔታ ለምሳሌ ምግብ የለም ከታሰር ነው በኋላ ማለት ነው። አሁን እዛ ያሉ ልጆች ምግብ አይበሉም፣ ውሃ የለም፣ ማልበሳ የለም፣ ልብስ የለም። እዛ ነው ዝም ብሎ የታሰሩ ያሉት ማለት ነው። በሽንት ቤት ነው የሚያስሩት እነሱ። ስለዛ ብዙ እንትና ችግር አለባቸው በነሱ ማለት ነው። እኛ አልሐምዱሉላ መጥተናል፣ ተመልሰናል። እነሱ ችግር፣ ብዙ ችግር አለባቸው እዛ የታሰሩ ልጆች ማለት ነው። በኬንያ የተለያዩ እስር ቤቶች የሚገኙ ዜጎች ወደ ሀገር ቤት መመለሱ ተጀምረው የኢትዮጵያና የኬንያ መንግስታት በእስር በሚገኙ ኢትዮጵያውያኑ ዙሪያ በቅርቡ የደረሱትን ስምምነት ተከትሎ መሆኑ ታውቋል። የደቡብ ክልል ሰራተኞችና ማህበራዊ ጉዳይ ቢሮ የስራ ስምሪት አገልግሎት ዳይሬክቶር ዲሬክተር አቶ ታሪኩ በዛቢ ከትናንት ወዲያ የተመለሱ ዘጠና ስምንት ፍልሰተኞች በኬንያ የተለያዩ እስር ቤቶች ለአመታት ታስረው የቆዩ መሆናቸውን ተናግሯል። በመጀመሪያው ዙር በኬንያ ሞያሌ በኩል ወደ አገር ቤት የተገቡ የደቡብ ክልል ተወላጅ ፍልሰተኞችን የማጓጓዣና ሌሎች ወጪዎችን በመሸፈን ከቤተሰቦቻቸው ጋር እንዲቀላቀሉ ማድረጋቸውም ገልጿል። በዚህ በአይኦኤምና በሰራተኛና ማህበራዊ ጉዳይ ኦሮሚያ ጋር በመተባበር እንዲመጡ ያደረግናቸው ወደ ዘጠና ስምንት ናቸው። ዘጠና ስምንቱም ወደ የቀያቸው የትራንስፖርት አገልግሎት ቀለብና፣ ትራንስፖርት አገልግሎት ዘተን፣ ማደሪያ መዚያ ዋሳሳድን መንግስታዊ ያልሆኑ ድርጅቶች ጋር በመተባበር ወደ አካባቢያቸው እንዲደርሱ አድርገናል። ከስደት ተመላሾች ውስጥ አብዛኛዎቹ እድሜያቸው ከአስራ ስምንት ዓመት እስከ አምስት ዓመት ውስጥ የሚገኙ መሆናቸውንም አቶ ታሪኩ ተናግሯል። እዚህ ደርሰናል። ያው ከዚህ በኋላ እንደ ማንኛውም ዜጋ ከደረሱ በኋላ የማህበረሰብ ውስጥ ማቀላቀል ስራ ኦልሬዲ ተሰርተዋል ሙሉ የማቀላቀል ስራም ከተሰራ በኋላ እና ወደ ራሳቸው ወደ ነበሩበት ሁኔታ ከተመለሱ በኋላ ኢኮኖሚያዊ ድጋፎች እንደ ማንኛውም ዜጋ ከስራ እድል ፈጠራ ጋር በመቀናኘት የኪሎ ስልጠናዎች ከቴክኒክና ሙያ ጋር በመቀናኘት ለመስጠት ያው መረጃቸው ለሚመለከቱ አካል አስተላልፈናል። በዞን በኩል ይህን ድጋፍ እንዲያደርጉ ይህንን የሚያስፈጽመው ዞኑ ነው እና ዞኑ ደግሞ ለወረዳው እንደዚህ በሚያስተላልፍበት ሰዓት ተቋማት ጋር በመቀናጀት ድጋፍ ይሰጣሉ። በቀጣይ የኢትዮጵያና የኬንያ መንግስታት በደረሱት ስምምነት መሰረት ተጨማሪ ተመላሾች ወደ አገር ቤት ውስጥ ይገባሉ ተብሎ እንደሚጠበቅም ገልጿል። ከደቡብ ክልል ሕዝብ ውስጥ ሰባ መቶ የሚሆነው ወጣት መሆኑ የተገለጠ ሲሆን ከክልሉ ስምንት ዞኖች አያሌ ወጣቶች የተሻለ ኑሮ ፍለጋ ደቡብ አፍሪካ ለመግባት በሚያደርጉት ሙከራ በኬንያ በማሊና በታንዛኒያ ሀገራት ለሞት ለእስራትና ለእንግልት ይዳረጋሉም ተብሏል። ለአሜሪካ ድምጽ ራዲዮም ዮናታን ዘብድዮስ ሐዋሳ መሰናዷችንን እንቀጥላለን። በድጋሚ አብራችሁን እንድትሆኑ እንጋብዛለን። አዲስ አበባ ዩኒቨርስቲ ከሰሞኑ ተረብሾ ሰንብቷል። ይሁን እንጂ አሁን ነገሮች መረጋጋታቸውና ትምህርት መጀመሩን ዩኒቨርሲቲው አስታውቋል። ሆኖም በስጋት ምክንያት በርካታ ተማሪዎች አሁንም ድረስ ወደ ዶርም እንዳልተመለሱ እየተናገሩ ይገኛሉ። ኬኔዲ አባተ ዝርዝሩን ይዟል። ባለፈው እሁድ መጋቢት አራት በስድስት ኪሎ አካባቢ በሚገኘው የአዲስ አበባ ዩኒቨርሲቲ ዋናው ግቢ ምሽት ላይ በተማሪዎች መካከል በተፈጠረ ማንነትን መሰረት ያደረገ ግጭት በርካታ ተማሪዎች መጎዳታቸውን ማንነታቸው እንዲገለጽ ያልፈለጉ አስተያየታቸውን የሰጡን ተማሪዎች ገልጸዋል። እሁድ ማታ ነበረ። ልጆች ተጋጅተው ነበረ። ወደ አራት አካባቢ ልጆቹ እርስ በራሳቸው በጣም አልተጎዳዱ። በጸጥታ ኃይል መበተን ነው ሞከረ ስለተበተኑ፣ ከዛ በኋላ ልጆቹ ግማሹ ዶርም ገቡ፣ ግማሹ ወደ ላይብረሪ ሮጠ። ከዛ በኋላ ነው ተጨማሪ ኃይል መጥቶ እስከ ዶርሜ እየገባ ልጆቹን ሲያፈር የነበረው። ዶርሜ የነበረው ብዙዎቹ ልጆቹ ተማሪዎች ተጎድቷል። በፌዴራል ፖሊስ እርስ በራሳቸውም የተመታቱ ልጆች ነበሩ፣ ግን ብዙ አይደሉም። ብዙዎቹ የተጎዱት በፌዴራል ነው፣ ዶርም ሰብረው ሲገቡ እንግዲህ ነው። በኦሮሞና አማራ ተወላጅ ተማሪዎች መካከል እሁድ እለት ግጭቱ ከመፈጠሩ አስቀድሞ ከአድዋ በዓል ማግስት ጀምሮ በግቢው ችግሮች እንደነበሩ የሚገልጹት አስተያየት ሰጪዎቹ መንስኤውም በአንድ በኩል በማይታወቅ አካል በግቢው ውስጥ ተበትኖ ተገኘ የተባለና ኦሮሞ ተወላጆች ላይ ያነጣጠረ ወረቀት፣ በሌላ በኩል ደግሞ የአጼ ሚኒሊክ ምስል ያለበት ቲሸርት እና ሌሎች አልባሳትን የሚለብሱ ተማሪዎች ላይ በተለያየ መልኩ የሚደርስ ጥቃት እንደሆነ አመልክተዋል። በዚህ መልኩ ለቀናት ታምቆ ቆይቶ እሁድ እለት የተፈጠረው ግጭት ለተወሰኑ ደቂቃዎች ብቻ መቆየቱን የገለጹት የዩኒቨርሲቲው ፕሬዝደንት ጽህፈት ቤት የኮሚኒኬሽን ልዩ አማካሪ ኢንጂነር ውባየው ማሞ አስተያየት የሰጡን ተማሪዎች ከሚሉት በተቃራኒው ምንም ተማሪ አለመጎዳቱን ተናግረዋል። ችግሩን ለመፍታት የተደረገውን ጥረት ማለትም እንዲገልጸዋል ለስድስት ቀን ያክል ወደኋላ የተወሰነ የተወሰና የተማሪ ግጭት ይኖራል። በዛ መልክ እያየነው እየፈተነው ነበር ዴይ ቱ ዴይ ማኔጅመንቱ ኃላፊነት ወስዶ የካላት ኃላፊነት ወስደው ችግሮችን እያየን እያጠራን እየቆየን ቢሆንም ልክ እሁድ ቀን ግን እንዳልኩ ተማሪ ያልሆኑ አካላ ገብቶ ስለነበረ ትንሽ አይነት ረብሻ ትንሽ ነው፣ ብዙም አይደለም። የሰላሳ ደቂቃ ቆይታ ነች። እሱንም ማኔጅመንቱ አርግቦ ከተማሩ ጋር ተወያይቶ ማኔጅመንቱ ስቲል አሁንም ያላፈለፈ ጥረት እያደረገ አድርጓል። አሁንም ያለበት ሲትዌሽን ጥሩ ነው። የካካላትም አመሰግን ወዳለሁ። አንድም ተማሪዎች ሳይጎዳ አንድም ነገር ምንም ሳይሆን ተማሪዎቻቸው ወደ ነበረ የትምህርት መማሪ ጋራቸው እንዲመለሱ ስላገዙ፣ ማህበረሰቡንም ይህንን ሳላደንቅና ሳላመሰግን የማላልፈው ጉዳይ ነው ማለት ነው። ይሁንና ዩኒቨርሲቲው ተማሪዎችን ለማግባባት ያደረገው ጥረት ሁሉንም ተማሪዎች ሊያካትት ይገባ እንደነበር ተማሪዎች ይገልጻሉ። ነገሩ እየጦዘ እየጦዘ እንደዛ እየበዛ ሰቶ ግቢው ለማሳረቅ ሞክሯል። ታውቃለህ፣ ከአማራ ፎርሙም ይዘው ስብሰባ መጨረሻ ላይ የሆነ ነገር አረገ። ምንድነው ታውቃለህ፣ ችግሩ እዛ ላይ እዛ ልጆች መካከል አደለም። ችግር የተፈጠረው እነዛ የተቀረቡት ዘላቂነት ለመፍታት ዩኒቨርሲቲው ከተማሪዎች እና ከሌሎች የሚመለከታቸው አካላት ጋር የሚያደርገውን ጥረት መቀጠሉን የገለጹት የዩኒቨርሲቲው ፕሬዝደንት ጽህፈት ቤት የኮሚኒኬሽን አማካሪ ኢንጂነሩ ባየው ማሞ ግጭቱን በማስነሳት የተጠረጠሩ ስምንት ግለሰቦች በቁጥጥር ስር መዋላቸውን ተናግረዋል። ተማሪ በፍጹም የታሰረ ተማሪ በደንብ ሊታወቅ ይገባል። ነገር ግን ተማሪ የነበሩ በኋላ ተመረቀው ከወጡ በኋላ እዚህ የተገኙ ተማሪዎችን የለይቱ? ማጥራት ስርዓት ከተካሄደ በኋላ ከላት ጋር በመሆን እነኚህ ወደ ህግ ክፍል በከለላ ናቸው አሉት። ምን ያክል ነው ቁጥራቸው? በቁጥር ስምንት ይሆናል። አሁን ላይ የመማር ማስተማር ሂደቱ በሰላም መቀጠሉንም ገልጸዋል። ዩኒቨርስቲው አሁን የሚገኝበት ሁኔታ በጣም በሰላማዊ አሁን ብቻ ሳይሆን ነገሩ ተፈጠረ ከተባለበትም ጊዜ ጀምሮ ሰላማዊ ነበር። ዩኒቨርስቲው የማታ ተማሪዎችም አርብ ማታ ክላስ ነበር፣ እሁድነት ላይም ተምረዋል ማለት ነው። ስለዚህ እሁድ ማታ ነበር የተከሰተው። ጠዋት ላይ ግን እንደወጥሮ ክላስ ነበረ። በዛው ዕለትም አብሮ ነው ያደሩት። በዛው ዕለትም አብሮ ነው ጠዋት ለቁርስ የበሉት። የትምህርት ማስኮማ እንጂ አስተያየታቸውን የሰጡን ተማሪዎችን ጨምሮ በርካታ ተማሪዎች ከሶስት ቀናት በፊት ግጭቱ በተከሰተበት ዕለት ከግቢው እንደወጡ ዛሬም ድረስ በስጋት አለመመለሳቸውን ተናግረዋል። ተማሪዎቹ ለስጋት የተዳረጉት በተለያዩ የማህበራዊ ሚዲያዎች በሚሰራጩና ከእውነታ ውጭ በሆኑ የተጋነኑ አስፈሪ መረጃዎች ምክንያት ነው ያሉት ኢንጂነሩ ባየው፣ እነዚህ ሚዲያዎች ከድርጊታቸው እንዲቆጠቡ የተለያዩ የፖለቲካ ኃይሎችም ተማሪዎችን መጠቀሚያ ከማድረግ እንዲታቀቡ ጠይቀዋል። የአዲስ አበባ ዩኒቨርሲቲ ካሉ ባሉት 13 ግቢዎች መካከል ችግሩ የተፈጠረው በዋናው ግቢ ብቻ እንደነበረም ገልጸዋል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። ሊደር ደቡብ አፍሪካ ያደረገችው የሕክምና ባለሙያ የአካል ብቃት እንቅስቃሴ አሰልጣኝና ጤናችን በተሰኘ ብራንድ ወይም ደግሞ የንግድ መለዮ ስር ጤናማ የሆኑና ኃይል የሚሰጡ ጁሶችን የምታመርተው ሰብለለማ ከዚህ ቀደም እንግዳችን ነበረች። ወጣቷ በኢንስታግራምና ዩቲዩብን በመጠቀም ደግሞ ስልጠናዎችንም ትሰጣለች። ሰብለ ምን አይነት እንቅስቃሴዎችን እንደምታደርግ ቀጥዬ አቅርብላችኋለሁ። ሰብለ ለማ የባለ ብዙ ሙያዎች ባለቤት ናት። ውልደቷ አዲስ አበባ እድገቷ ደግሞ በናዝሬት ከተማ ሲሆን የነርስነት፣ የጤና መረጃ ስርዓትና ቴክኖሎጂ ትምህርቶቿን ደግሞ አዲስ አበባ፣ ህንድና ዩናይትድ ስቴትስ ውስጥ ተምራለች። ትምህርቷን ከጨረሰች በኋላ አገልግሎቷን አዲስ አበባ ውስጥ ብትጀምርም ከጊዜ በኋላ ግን ፓኪስታን መጓዟን ትገልጻለች። እዛ ከደረሰች በኋላ ራሷን ለመንከባከብ ብላ የጀመረቻቸው እንቅስቃሴዎች ደግሞ ህይወቷን እንደቀየረው ትገልጻለች። ለተወሰነ ጊዜ ሁለት ዓመት ፓኪስታን ነበር የምኖረው፣ ፕሮጀክት ላይ ማለት ነው እንደዛ። ስለዚህ ያንን ሁለት ዓመት ስፖርት ይረዳሻል አላደል? ፎከስ ለራስም ራሱ ውጭ ሀገር ብቻሽን ስትኖሪ ያለው እንትኖች አሉ፣ ተጽዕኖዎች እና የሚጫኖች ነገሮች አሉ ከስራ በኋላ ጋር ከዛ ስፖርት እኮ ይጠቅማል። በጤናም ባለሙያነቴ እስቲ ለራሴ ልሞክረው አላደል? በራሴ ሞከርኩት። ዝም ብዬ እዛው ሳሎን ውስጥ ሮጥ ነበረ ያ ውጪ መውጣት ብዙም ስለማይቻል ስለነበር ማለት ነው አምን እያደረግን ስፖርት ሰራ ነበረ። ድንገተኛ ክፍል ነበር የምሰራው እና አብዛኛው ሰው መምጣት የማይገባው በሽታ መጠበቅ የምንችለውን ነገር ላይ እስከ ሞት ድረስ ያደርሰናል። እና ብዙ ሰዎች ሲሞቱ ሳዩ ቤተሰብ ገንዘብ በጣም ሲያወጣ ላል የስኳር በሽታ የተለያዩ በሽታዎች ለምን ያንን ያህል መጎዳት ውስጥ እንገባለን? ተጨማሪ ገንዘብ ማውጣት አይጠበቅብንም ወይ? ጂም ለመክፈልም ሳይሆን ሰፕልመንት መግዛት አይጠበቅብንም? ይነው ባለን ነገሮች ቤታችን ባፈራው ነገሮች ቲማቲም፣ አትክልት፣ አቮካዶ ሊሆን ይችላል፣ ዝኩኒ ሊሆን ይችላል፣ ባለን ነገር ያለንን እየበላን ግን በአቅማችን ደግሞ ሁለት ሶስትም ኪሎ ሜትር እየሮጥን የልባችን ምት፣ ጤናችንን፣ ስኳር፣ ደም ግፊት መቀየር እንችላለን። እና ከጊዜ በኋላ ነዋሪነቷን በደቡብ አፍሪካ ደርባን ከተማ ያደረገችው ሰብለ ሙሉ ለሙሉ ወደ ጤና ማማከርና የስፖርት አሰልጣኝነት የተሻገረች ሲሆን በተለይም ኮቪድ-19 ወረርሽኝ በብዙዎች ላይ ያሳደረው አካላዊና ስነልቦናዊ የሆነ ጫናን ለመዋጋት ስፖርቱ ትልቅ ጠቀሜታ ነበረው ትላለች። ከዛ ኮቪድ ሀፕን ሲያደርግ ደግሞ የብዙ ሰው ፔን ታያለሽ፣ መጎዳት፣ ከቤት ውስጥ መስራት፣ የጭንቅላት ሰውነት መወፈር፣ ራሳችን መጠበቅ ምን ያህል እንደሚረዳ ለኢሚዩኒታችን፣ በተለይ ሰውነታችን የበሽታ ተከላካይነቱን ኢነርጂ በጣም እንደሚቀይር ሳይ በቃ አሁንማ ህዝብ አስቀድመን መጠንቀቁ ላይ በደንብ ፎከስ ማድረግ አለብን። እሱ ላይ በደምብ መሰራት አለበት ብዬ አሰብኩኝ። ስለዚህ የሰው ልጅን ሰውነት እንደ መኪና የሚመገበውን ምግብ ደግሞ ከንጹህ ዘይት ጋር የምታነጻጽረው ሰብለ ሰውነታችን ጤናማ የሆነ ምግብ ከተመገበን ኃይል ማግኘትና የበሽታ መከላከል አቅሙ እንደሚጨምር በመገንዘብ ያንን ለማበረታታት ጤናችን ስትል የሰየመችውና እንደ ቀይ ስር ዝንጅብልና ዚኩኒ ካሉ ተፈጥሯዊ ግብዓቶች የሚዘጋጅ መጠጥ አዘጋጅታ በመሸጥ እንዲሁም ቅመማውን በማስተዋወቅ ሰዎች ጤናማ ህይወትና አመጋገብን እንዲከተሉ ማድረግ መጀመሯንም ትገልጻለች። ጁሱን መጀመሪያም ትሬኒንጉ ላይ ነበር ፎከስ የማረገው። ልክ ኮቪድ ሲመጣ እንዴ አትሊስት ባለን ነገር ኢሚኒቲያችን ማስተካከል እንችላለን። ከዛ እንደ በደንብ እንደብራድ መጀመሪያም የፊትነስ ጊርና ነበር ማሰልጠኑ ነበር ምሰራው በኋላ ግን ይሄ ጁስ እንደውም ለህዝቡ መድረስ አለበት። መድረስ እንኳን ባይችል ሌላ ሀገር እንኳን ቢኖሩም ቤታቸው እንዲሰሩ ሬሲፒው መድረስ አለበት፣ አሰራሩ ራሳቸው እንዲጠብቁ ማለት ነው አስቀድመን። ስለዚህ ያው ልክ ኮቪድ ትንሽ ቀለል ሲል ስፖርት ማሰልጠኛ ቦታዎች፣ ዮጋ የሚሰራባቸው ቦታዎች ከዛ የራሴንም ሱቅ ከፈትኩኝና ሰፕላይ ማድረግ ማለት ነው ለሁሉም እንዲደርስ ዴሊቨር እናደርግ ነበረ። ምክንያቱም ሰውነታችን በደንብ ይሰራል። በቅ አለ አይደል? አሁን አንዳንድ መኪና ጥሩ ዘይት ከሌለው እና ጥሩ ዘይት ሳይኖረው እና በጣም ያልተጠበቀ መኪና ሲሆን ቶሎ ቶሎ አይሰራም እና ቶሎ በፍጥነት ላይ ነዳ ይችላል ልክ እንደዛው ነው ሰውነታችን ሰብለ። ከዚህ በተጨማሪም አፍሪካዊ ንድፍ ያላቸው የስፖርት ልብሶችንም ለገበያ ለማቅረብ እየጣረች ትገኛለች። ያው በአመት አንዲ ቢያንስ እሄዳለሁኝ ኢትዮጵያ እና የመጀመሪያዎቹ ጊዜዎች ሲሄድ በተለይ ስፖርቱን በጣም ከጀመርኩት በኋላ ሲሄድ የሆነ ነገር መግዛት ስትፈልጊ አታገኝም። እውነት ለመናገር በተለይ የስፖርት ነገሮች ላይ እና በጣም መፈለግ አለብሽ። ካለም ውድ ነው በጣም ከውጭ ስለሚገባ ማለት ነው። እሺ ይሄ ነገር አስፈላጊ ነው። ስለዚህ ምናልባት አሰሰብሊቱን አቅርቦቱን ማምጣት ይቻላል። ከሌላም ሀገር ሳይሆን ውድም ሳይሆን በቀላሉ መግዛት የምንችለው ከዛ በኋላ ሳየው እዚህም ከጀመርኩት በኋላ ብዙ ሰዎች ይወዱታል። የአፍሪካን ፓተርኖች ዲዛይኑን ሳየው እኔም ፈልጋለሁ፣ እኔም ፈልጋለሁ ና እሺ፣ በጣም አሪፍ። ከዛ ኢንስታግራም ላይም ለቀኩት። ከዛ አይ ቲንክ የትም ሀገር ብንሆን የራሳችን የሆነ ነገር ደስ ይለናል አንዳንዴ። ስለዚህ እሱን ሳየው በጣም ትልቅ ነው ሀሳቤ። ግን አሁን መጀመሪያ የመጀመሪያውን አቅርቦት ለማድረግ ያሰብኩት በተለይ በዚህ ዓመት ወደ ኢትዮጵያ ነው። ማህበራዊ ሚዲያው በመላው ዓለም ከሚገኙ ተጠቃሚዎች ጋር እንዳገናኛት ገልጻ፣ በዋናነት ግን በስፖርትና በቴክኖሎጂ የዳበረ እና እችላለሁ የሚል ወጣትን ለመቅረጽ እየጣርኩ ነው ትላለች። እሺ፣ ማህበራዊ ሚዲያ በአጠቃላይ መጠቀም ብዙ ሰዎችን ለመድረስ ይጠቅማል። አሁን አሁን ብዙ ሰዎች ይደርሱኛል ስላይ ይጽፉልኛል፣ አንዳንድ ችግሮች የሚያልፉባቸውን ነገሮች እንደ ጤና ባለሙያነትም እንደ አሰልጣኝም ለምን ይጠቅማል ሲሉኝ ይጠቅማል። አንዳንዶቹ ደግሞ አብረው መሰልጠን ይፈልጋሉ። ስለዚህ ኦንላይን አሰለጥናቸዋለሁ። በጣም መጠቀማቸው እና ብዙ ሰው እየደረስኩበት አለብኝ የማስባቸው ሁለት ናቸው። አንደኛው ያው ኢንስታግራም ነው። ኢንስታግራም ደግሞ መልእክትም መላላክ ስለሚቻል ሲጠይቁ መመለስ ይቻላል። ሁለተኛው ቲክቶክ ነው። ቲክቶክ ደግሞ በጣም መቀየር ንፈል ደግሞ ወጣቱን ነው። ስፖርት መስራቱና ጠንካራ መሆኑ ብቻ ሳይሆን በጣም አይነት ያስተካክላል፣ አሰባችንን ይቀይራል እና ይሄ ወደፊት ወደ ጥሩ ነገር ፎከስ የሚያስተውል ወጣት አለ አይደል? እንደሱ አይነት ወጣቶች ማሻሻል ነው እና አብዛኛውን ወጣቶች ደግሞ መድረስ የምትችለው ቲክቶክ ላይ ነው እንዳየሁት እና አስራ ዘጠኝ ዓመት ሀያ ዓመት ግን አሀ ይህም ይቻላል፣ ለካ ከቤት መስራት እችላለሁ፣ ለካ መሮጥም መራመድም እችላለሁ በቃ እና ልክ ስፖርት ደግሞ የኮግኒቲቭ ፈንክሽናችን በጣም ስለሚያስተካክል፣ የአእምሮ ሲግናሎቻችን ስለሚያስተካክል የፈጠራ ችሎታቸውን ያዳብራል። ችግሮችን እንዴት ነው መቀበል ማስተናገድ የምንችለው ማይሆን ባህሪ ውስጥ ማይሆን ነገሮች ውስጥ አላል ወደ መጠጥም ወደ ሲጋራውም ወደማይሆነው ነገሮች ውስጥ የሚገባ ትውልድ ሳይሆን ወደፊት የተሻለ ከኛ የተሻለ መልካም ነገር የሚሰራ ትውልድ ያመጣል ብዬ ስለማስብ ቲክቶክን በጣም እጠቀመዋለሁ። ሰብለ ለማ ጤናችን የተሰኘ ድረገጽ፣ ኢንስታግራም እና ቲክቶኮች ላይ እለት ዕለት የተለያዩ የኤሮቢክስ እና የዮጋ እንቅስቃሴዎችን እንዲሁም ተፈጥሯዊ አመጋገቦችን እያስተዋወቀች ሰዎች ንቁና ጤናማ ህይወት እንዲመሩ ታበረታታለች። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ። በርካታ አፍሪካውያን ሴቶች የመሬት ይዞታ መብታቸው አልተከበረም። ይሄ ይከበር ዘንድ አንድ እንቅስቃሴ ተጀምሯል። ጁማ ማጃንጋ ያዘጋጀችውን ዘገባ ስመኝሽ የቆየ እንደሚከተለው ታቀርብልናለች። ቢያትሪስ ኪጋንዲ ባለቤቷ ከሞተ በኋላ ዘመዶቹ እንዴት ተባብረው መሬቷን እንደነጠቋት ስታስታውስ እንባ ይቀድማታል። ባሏ ከሞተ በኋላ ሰባት ልጆቿን ብቻዋን የምታሳድገው ቢያትሪስ መሬቷን መልሳ ለማግኘት ለስምንት ዓመታት በፍርድ ቤት ፍልሚያ ታደርጋለች። ለእኛ ለሴቶች እጅግ አስቸጋሪ ነገር ነው። ባል ከሞተ መሬታችን የእኛ ሊሆን አይችልም። መሬቱ የእኛ እንዳልሆነ ተደጋግሞ ይነገረናል። ግን ደግሞ እድሜያችንን ሙሉ የምናሳልፈው መሬቱ ላይ ነው ስለዚህ ፕሬዝዳንታችንን የምንማጸናቸው መሬታችንን በባለቤትነት መያዝ እንድንችል እንዲረዱን ነው። ልክ እንደ በርካታ የአፍሪካ ሀገሮች ኬንያም ሴቶች የመሬት ባለቤት መሆን እንደሚችሉ የሚያረጋግጥ ጠንካራ ሕግ አላት። ሆኖም ሴቶች አሁንም ይህን መብታቸውን ለመጠቀም በርካታ እንቅፋቶች ይገጥማቸዋል። በኬንያ ህጉን ከማርቀቅ አንስቶ በሙያቸው ድጋፍ የሚያደርጉት የህግ ባለሙያ ጁዲ ቶንጋሪ እንደሚሉት ሴቶች መብታቸው የሚከበርበት ጊዜ ላይ ለመድረስ ብዙ ርቀት መጓዝ ይጠበቅባቸዋል። አንድ አባባል አለ ብዙ ነገሮች በተቀየሩ ቁጥር እየተመሳሰሉ ይሄዳሉ የሚል። ምንም እንኳን ህጉ ቢኖርም አሁንም ሴቶች ንብረታቸውን ለመጠቀም ከንብረት ጋር በተያያዘ ፍትህ ለማግኘት የማያቋርጥ ከፍተኛ የሆነ ትግል ማድረግ ይጠበቅባቸዋል። በመሬት አስተዳደር ዙሪያ ለምንሰራ ሰዎች ካሉብን ኃላፊነቶች አንዱ ሴቶች ምን አይነት ነገሮችን በባለቤትነት እንደያዙ ለማወቅ ትክክለኛ የሆነ የቁጥር መረጃ እንዲኖረን ማድረግ ነው። ከዛ በዛ መሰረት ልንጠብቀውና አሁን ከምናውቀው ሁለት ከመቶ አሃዝ እንዲያድግ መስራት ይኖርብናል። ልክ እንዳያኪ ጋንዲ በርካታ የአፍሪካ ሴቶች ቤተሰቦቻቸውንና ማህበረሰባቸውን ለመርዳት በእርሻ ስራ ላይ የተሰማሩ ናቸው ሆኖም ብዙዎቹ የመሬት ባለቤትነታቸውን በተመለከተ ህጋዊና ማህበራዊ መብታቸው አይከበርላቸውም አንድ ለመሬቷን ንቁም የተሰኘ ዓለም አቀፍ የሴቶች የመሬት ባለቤትነት ዘመቻ ታዲያ እነዚህን መብቶች ለማስከበር እንቅስቃሴ እያካሄደ ነው We need to invest more in transforming some of these norms, in transforming some of these practices, and the reason behind all this is that we have to address the root causes. And the challenge at the global level is በምግብ ራስን ለመቻል የጾታ አኩልነትን ለማረጋገጥና በተለይም ደግሞ የአየር ንብረት ለውጥ የሚያመጣቸውን ለውጦችና ተግዳሮቶችን ለመቋቋም በጣም አስፈላጊ ነው። በዓለም አቀፉ የምግብና እርሻ ድርጅት ፋኦ ግምት መሰረት በመሬት ባለቤትነት ዙሪያ በሴቶችና በወንዶች መካከል ያለውን ልዩነት ማጥበብ በሴት በሚመሩ እርሻዎች ላይ ከ20 እስከ 30 በመቶ የምርት እድገት ያመጣል። በተጨማሪም በረሃብ የሚጠቁ ሰዎች ቁጥር ከ100 እስከ 150 ሚሊየን ይቀንሳል። እጅግ አሳሳቢና ገና ብዙ ሥራን የሚጠይቅ ጉዳይ ነው። አንዳንድ ሰዎች ተስፋ ቆርጠው የሆነውን ሆነው ለመኖር ይሞክራሉ። ግን ያ ምንን ያስከትላል? ቀጣዩ ትውልድ ከዛም በኋላ የሚመጣውም ትውልድ ትምህርት ማግኘት አይችልም። ስለዚህ በተመሳሳይ የደህንነት ወለል ውስጥ መኖርን ይቀጥላሉ ማለት ነው። በርካታ ሀገሮች ሴቶች የመሬት ባለቤትነት መብት እንዳላቸው የሚያረጋግጡ ፖሊሲዎችንና ሕግጋትን በማውጣት መሻሻል ቢያሳዩም የመብት አቀንቃኞች እንደሚሉት ግን እንደ ቢያትሪስ ኪጋንዲ ያሉ ሴቶች መብታቸውን መጠቀም እንዲችሉ ግን ገና ብዙ ስራ መሰራት ይኖርበታል።